ሰላም ጤናስጥልኝ እንደምናመሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ ዕለተ ሐሙስ ታህሳስ 22 2013 ዓ.ም የጋቢና ቪኦ መሰናደው ጀምሯል። ለምሽቱ ከያዝነላችሁ ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። ዛሬ ዕለቱ የአውሮፓውያኑ የ2020 ማብቂያና የአዲሱ ዓመት 2021 ዋዜማ ነው። በዓመቱ ላይ ተጽዕኖ ካሳደሩ ርዕሰ ጉዳዮች መካከል መራርጠን ይዘንላችኋል። ኢኮኖሚ አለመረጋጋቶች በጣም ህብረተሰቡ ሲቸገር እንደነበረ ማስተዋል ይቻላል። ለዚህ ደግሞ በጣም በቀጥተኝነት በሚታይ ሁኔታ በጣም እየጨመረ ያለው ይሄ የውጭ ምንዛሪ ተመኑ ኑሮ ውድነቱም እየጨመረ ነው የመጣው። በኢኮኖሚው አኳያ በጣም ከባድ የነበረ ዓመት ነው ብዬ አስባለሁኝ። በዚህ ዙሪያ ዘገባ ይኖረናል። በሌላ በኩል የኢትዮጵያ ልማት ባንክ ለሶማሌ ክልል በመጪዎቹ ስድስት ወራት ለአነስተኛና መካከለኛ አምራች ኢንዱስትሪዎች የ500 ሚሊዮን ብር ብድር ማዘጋጀቱን አስታውቋል። ይህንንም የምናየው ይሆናል። በሌላ በኩል የፈንድቃ የባህል ማዕከል የኔዘርላንድ የዘውድ ሽልማት የሆነው የፕሪንስ ክላውስ ሎሬት ተሸላሚ ሆኗል። አዝማሪ ሲባል ህዝቡ ላይ የተናቀ ነው፣ ግን ባህላችን ብሎ ሰው ይጨፍራል፣ ያከብራል፣ ይወዳል። የጋቢና ቢ እንግዳ ይሆናል ኤደን ገረመው በመስተንግዶ ኤልያስ አስማሪያ በቅንብሩ ሀብታም ሲዩም በዜናዎቹ አብረናችሁ እናመሻለን አሁን ከአለም ዙሪያ ወደተሰባሰቡ አጫጭር ዜናዎች እንለፍ አመሰግናለሁ ኤደን ከዩናይትድ ስቴትስ የተወካዮች ምክር ቤት የቀረበውን ኮቪድ-19 ያስከተለውን የኢኮኖሚ ችግር ለማቃለል ለዜጎች የሚሰጠውን የድጎማ ገንዘብ መጠን ከፍ የሚያደርገውን የውሳኔ ሀሳብ የሕግ መወሰኛው ምክር ቤት በተፋጠነ ሁኔታ እንደማይመለከተው የምክር ቤቱ የብዙሃን መሪ ሜች መክኔል ትናንት ግልጽ አድርገዋል። ሜች መክኔል የዩናይትድ ስቴትስ ህዝብ ተወካዮች ምክር ቤት የፕሬዝደንት ዶናልድ ትራምፕ ድምፅን በድምፅ የመሻር ስልጣናቸውን ተጠቅመው ውድቅ ያደረጉትን የ740 ቢሊዮን ዶላር የመከላከያ በጀት ረቂቅ ሕግ እንዲሽሩም የምክር ቤት ባልደረቦቻቸውን አሳስበዋል። ፕሬዚደንት ትራምፕ የዚህ ዓመት የመከላከያ በጀት እኛ ሪፐብሊካኖች የፈለግነውን እያንዳንዱን በጀት ጥያቄ ሁሉ ያካተት አይደለም። የዲሞክራቲክ ባልደረቦቻችንም ተመሳሳይ ስሜት እንደሚሰማቸው እርግጠኛ ነኝ ብለዋል። የዩናይትድ ስቴትስ የሥራ ሚኒስቴር ባለፈው ሳምንት 787000 ተጨማሪ ሠራተኞች የሥራ አጥነት ድጎማ መጠየቃቸውን በዛሬ ዕለት ባወጣው መግለጫ አስታውቋል። ይህ መሆኑ የተነገረው ላለፉት ዘጠኝ ወራት ኮሮና ቫይረስ ያስከተለው ቀውስ በአሜሪካ የሠራተኞች ስምሪት ላይ ያሳደረው ጫና እየቀጠለ ባለበት በአሁኑ ወቅት ነው። በቅርቡ የወጣው የስርዓት አመላካቾች ቁጥር ቀደም ሲል ከነበረው ሳምንት ጋር ሲነጻጸር በ1900 ስርዓት አመልካቾች ያነሰ ቢሆንም ከቅርቡ ወራት ወዲህ ከተመዘገቡት የስርዓቶች ቁጥር ጋር ተመሳሳይ ነው። ለሁለተኛ ጊዜ የተመረጡት የቡርኪና ፋሶ ፕሬዚደንት ሮማርክ ክርስቲያን ካቦሬ የአገሪቱን ጠቅላይ ሚኒስትር ክሪስቶፍ ዲምቤረው ከሥልጣናቸው አንስተው መንግሥት ማፍረሳቸውን የፈረንሳይ የዜና አገልግሎት ዘግበዋል። ፕሬዚደንቱ ሥልጣናቸውን ተጠቅመው ባወጡት ድንጋጌ መሠረት የጠቅላይ ሚኒስትሩ ስልጣን ተቋርጧል፣ መንግስትም ፈርሷል ብለዋል። ከስልጣናቸው የተነሱት ጠቅላይ ሚኒስትር የሚተካቸው ማን እንደሆነና በቀጣይ አገሪቱ በምን አይነት መንግስት እንደምትመራ የታወቀም የተባለም ነገር የለም። በደቡባዊ የኖርዌይ ክፍል በደረሰ የመሬት መንሸራተት አስር ሰዎች አደጋ ደርሶባቸዋል። ከእነርሱ መካከል አንዱ በከፍተኛ ሁኔታ የተጎዳ ሲሆን፣ 21 ሰዎች ደግሞ የት እንዳሉ አልታወቀም። አደጋው በደርዘን የሚቆጠሩ ህንፃዎች ላይ ጉዳት ማድረሱን ፖሊስ አስታውቋል። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ቪ መሰናዶ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረሞኔ የዕለቱን አብይ ርዕስ እናስደምጣችሁ። እየተሰናበት ነው ያለነው ነው። የፈረንጆቹ ሀያ ሀያ አመት በዓለም ዙሪያ በብዙ ፈታኝ ሁነቶች የተሞላ ነበር። ሚሊዮኖችን ለሞት ከዳረገው ኮቪድ-19 ወረርሽኝ አንስቶ የዓለም ኢኮኖሚ ማሽቆልቆል፣ የማህበራዊ ግንኙነቶች መቋረጥ ና ኢትዮጵያን ጀምሮ በተለያዩ ሀገራት የተከሰቱ ተፈጥሯዊና ሰው ሰራሽ አደጋዎች እንዲሁም ግጭቶች ብዙዎችን የፈተኑ ነበሩ። ስመኘሽ የቆየ የአሜሪካ ድምፅ በአመቱ ውስጥ ከዘገባቸው ጉዳዮች ውስጥ የተወሰኑትን መራርጣ የፈረንጆቹ 2020 እንዴት አለፈ? በመጪውስ 2021 ምን ይጠበቃል? ስትል የተለያዩ እንግዶችን አነጋግራለች። እንደሚከተለው ይቀርባል። 2020ን ያክል የሰው ልጆችን የፈተነ አመት ኖሮ የሚያውቅ አይመስልም። በአውስትራሊያ ደኖች ውስጥ በተፈጠረ ከፍተኛ የሳት ቃጠሎ የጀመረው አመት ከቻይና ውሃን ከተማ በተነሳ የኮሮና ቫይረስ ወረርሽኝ እስካሁን ከ አንድ ነጥብ ስምንት ሚሊዮን በላይ የሚሆን ህይወት ቀጥፏል። ይህን ተከትሎም የዓለም ኢኮኖሚ ቀውስ ውስጥ ገብቷል። ተቋማት ተፈትነዋል። በኢትዮጵያም ከነዚህ ዓለም አቀፍ ቀውሶች በተጨማሪ ውስጣዊ የፖለቲካ አለመረጋጋት የወለዷቸው ግጭቶች ለበርካቶች ህይወት መጥፋት፣ መሰደድና ንብረት መውደም ምክንያት ሆነዋል። ይህን መነሻ አድርገን በዚህ በምናገባድደው አመት ችግሮችን ለመፍታት የሀገር ብሔር ግንባታ አስፈላጊነትና የጋራ ሀገራዊ መግባባት ለመፍጠር በሚቻልባቸው ሀሳቦች ዙሪያ ሲሰሩ ከነበሩ ምሁራን መካከል አንዱ የነበሩትን ዶክተር ዘነበ በየነን አመቱ እንዴት ተጠናቀቀ ስንል ጠይቀናቸዋል። በኢትዮጵያ ላይ ለሶስት አመታት አካባቢ ስንሰራው የነበረው የሀገር ብሔር ግንባታ የመጀመሪያው ፌዝ ፍጻሜ አግኝቶ ለመንግስት አስረክበን ለሚቀጥለው ደረጃ እየተዘጋጀን ያለንበት ጊዜ ነው። አሁን በዚህ ፕሮጀክት ከብዙ ወገኖች ጋር ተመካክረናል። የኢትዮጵያ ችግሮች ምንድን ናቸው? የወደፊት እጣ ሳንታችን ምን ይመስላል? እዚህ ላይ የደረስንበት መንገድ ምንድን ነው? የሚሉ ብዙ ነገሮችን ለማየት ሞክረናል እና ፈተናዎች ቢበዙም ተስፋ ያየሁበት ፕሮጀክት ነው ብል እየተሳሳትኩ አይመስለኝም። ኢትዮጵያውያን እንደ ኅብረተሰብ ፈውስ የሚያስፈልጋቸው ጊዜ ነው የሚሉት ዶክተር ዘነበ መጪው ሁለት ሺ ሀያ አንድ አመተ ምህረት የበርካቶች ቁስል የሚሽርበት አመት እንደሚሆን ተስፋ ያደርጋሉ። እንደ ኅብረተሰብ ከታመምን የፈውስ ጊዜ ያስፈልገናል። ይሄ ፈውስ ደግሞ የሚመጣው ሁሉንም ነገር ግልጽ አድርጎ በመወያየት በመነጋገር፣ በመከራከር ሊሆን ይችላል። የዛ ፕሮጀክት የሚቀጥለው አካል የሚሆነው ይሄ ነው። ህዝቡን በሚያንቀሳቀስ መንግስትን፣ የተለያዩ ተቃዋሚ ፓርቲዎችን፣ የተለያዩ የህብረተሰብ አካላትን ባሳተፈ መልኩ ስለ ወደፊት የኢትዮጵያ ሁኔታ፣ ዕጣ ፋንታ የምንወያይበት ከሌሎች ሀገሮች የምንማርበትን መድረክ አዘጋጅተን ኢትዮጵያ ላይ ምናልባትም ለውጥ ሊያመጣ የሚችል አንድ ትልቅ ፕሮጀክት አስበናል። ወደ ተግባራዊ እንቅስቃሴው የምንገባበት አመት ይሆናል ብዬ ተስፋ አደርጋለሁ። ሌላው በዚህ በሁለት ሺህ ሀያ ዓመተ ምህረት ለኢትዮጵያኖች ከባድ የነበረው የኢኮኖሚ ቀውስና እያሻቀበ የሚሄደው የኑሮ ውድነት ነው። በዚህ ዙሪያ ከዚህ ቀደም የባለሙያ አስተያየታቸውን ሰጥተውን የነበሩት የኢኮኖሚ ባለሙያ አቶ ብስራት ተሾመ ሁለት ሺህ ሀያ በአጠቃላይ በኢኮኖሚ አኳያ አስጨናቂ ዓመት እንደነበር ይገልጻሉ። በዚህ በኑሮ ውድነትና ከእሱ ጋር ተያያዥ በሆኑ የኢኮኖሚ አለመረጋጋቶች በጣም ህብረተሰቡ ሲቸገር እንደነበረ ማስተዋል ይቻላል። ለዚህ ደግሞ በጣም በቀጥተኝነት በሚታይ ሁኔታ በጣም እየጨመረ ያለው ይሄ የውጭ ምንዛሪ ተመኑ የኢትዮጵያ ብር አጌንስት ዶላር በአማካይ ወደ ሀያ በመቶ አካባቢ ነው በየአመቱ አሁን አቅሙን እያጣ ያለው። ከዚህ ጋር በቀጥተኝነት ተያያዥ በሆነ ሁኔታ ኑሮ ውድነቱም እየጨመረ ነው ያመጣው። ይሄ በጣም አስጨናቂ ነው ለህብረተሰቡ። በኢኮኖሚው አኳያ በጣም ከባድ የነበረ አመት ነው ብያለሁ አስባለሁኝ በኢኮኖሚው ዙሪያ ያለው ፈተና የበዛ ቢሆንም በዚሁ አመት በተለይ በቡና በወርቅና በአበባ ንግድ ዙሪያ የታየው የውጭ ንግድ መሻሻል ተስፋ ሰጪ ነው። በመጪው አመትም ይህን መሻሻል አጠናክሮ መቀጠል እንደሚገባ የሚገልጹት አቶ ብስራት በተለያዩ የሀገሪቱ ክፍሎች የሚታዩት ግጭቶችና የታቀደው ምርጫ ሊደርሱ የሚችሉትን ተጨማሪ አሉታዊ ተጽዕኖች ለመቀነስ መንግስት በተለይ ሰላምና መረጋጋት ላይ ጠንክሮ መስራት አለበት ሲሉ ይመክራሉ። በተለያዩ ቦታዎች ላይ የምንሰማቸው ግጭቶች፣ አለመረጋጋቶች በቀላሉ የሚታዩ አይደሉም። ስለዚህ በዋናነት መንግስት ዝም ብሎ ብቻ ሰላምና መረጋጋቱ ላይ ቢሰራ ሌሎቹ ነገሮች ቀስ እያሉ ወደ ቦታቸው ይመለሳሉ ብዬ አስባለሁኝና። ግን ወደፊት ደግሞ ስናይ ትልቁ እንደ ቻሌንጅ እኔ የማየው የኑሮ ውድነት እና የዋጋ ግሽበት ጉዳይ ነው። ይሄንን መንግስት በጣም አተኩሮ በህዝቦች መካከል ያሉ ቅራኔዎችን ለመቅረፍ ከሚደረግ መመካከር ባልተናነሰ በዚህ በኑሮ ውድነትና በዋጋ ግሽበት ላይ ከፍተኛ የሆነ ስራ መሰራት አለበት። በምናገባድደው አመት በኢትዮጵያ በየጊዜው ከሚነሱት ግጭቶች ጎን ለጎን ተያይዞ በስፋት የተነሳው የሐሰተኛ መረጃዎች ስርጭት ነው። በአሜሪካን ሀገር የሚገኘው ሀምሊን ዩኒቨርሲቲ ረዳት ፕሮፌሰር የሆኑትና በተለይ በኢንተርኔትና ማህበራዊ ሚዲያዎች ዙሪያ ሰፊ ጥናትን ያካሄዱት አቶ እንዳልካቸው ጫላ ሁለት ሺህ ሀያ እውነትን ከሐሰት መለየት ከባድ የነበረበት ዓመት እንደሆነ ይገልጻሉ። ቱ ተፈጥሮ ግጭቱን የጀመረው ማን ነው? በምን ሁኔታ ውስጥ የተጀመረው? ስንት ሰው ሞተ? የሚሉት መሰረታዊ ጥያቄዎችን መመለስ በማንችልበት ደረጃ በዓለም አቀፉም የመገናኛ ብዙሀን ሀገር ውስጥም ባሉ የመገናኛ ብዙሀን ብዙ መረጃዎች የተሳሳቱ ሆን ብለውም ሊሆን ይችላል፣ ሳያውቁም ሊሆን ይችላል። በዚህ በጣም በርካታ ሰዎች ስህተት ውስጥ ወድቀዋል። በማወቅም ሆነ ባለማወቅ በሚሰራጩ ሐሰተኛ መረጃዎች ህብረተሰቡ ለበርካታ ቀጥተኛ ና ተዘዋሪ ጉዳቶች እንደተጋለጡ አበክረው የሚገልጹት እንዳልካቸው በተለይ በመጪው የፈረንጆቹ አመት በሚካሄደው ምርጫ ተጨማሪ ጉዳቶች እንዳይደርሱ ሊሰሩ ስለሚገባቸው ስራዎች እንዲህ ያስረዳሉ። እንግዲህ የትምህርት ፕሮግራሞች መስፋፋት ይጀምራሉ እያስባሉ። በተለይ ደግሞ ይሄ የሚዲያ ሊትሬሲ ፕሮግራሞች መስፋፋት አለባቸው። አንድ ተስፋ የማደርገው ነገር ይሄ ነው። ሁለተኛ እንግዲህ መጪው ሁለት ሺህ አንድ ኢትዮጵያ ውስጥ ምርጫ ይካሄዳል። ከምርጫው በኋላ አሁን ያለው ያልሰከነ ፖለቲካ ወደ ሰከነ ፖለቲካ ይሸጋገራል የሚል እምነት አለኝ። ተስፋም አደርጋለሁ። ከምርጫው በፊት ምናልባት የቸገረ ጊዜ ሊሆን ይችላል። ትንሽ ውጥረት ይኖራል ብዬ አስባለሁ። ግን ምርጫው ከተጠናቀቀ እና ምርጫውን አሸንፎ ስልጣን የሚይዘው አካል ሀገርን የማረጋጋት ስራ ይሰራል ብዬ ተስፋ አረጋለሁ። ሁለት ሺ ሀያ በተለይ ቴክኖሎጂዎችን በመጠቀም የሚሰራጩ ሀሰተኛ መረጃዎችን የጥላቻ ንግግሮችንና ጥቃት ቀስቃሽ መልእክቶችን ለማስቆም የማህበራዊ ድህረ ገጽ ተጠቃሚዎች እንቅስቃሴ ጀመሩበት ዓመትም ነበር። ከነዚህ አንዱ ደግሞ ዮሐንስ ሞላ ነው እርስ ምን ማድረግ እንችላለን? ብለው እርምጃዎችን ለመውሰድ ለመቆጣጠር እና ለማስቆም የትክክለኛ መረጃ በመፈለግ የጥላቻ ንግግሮች ሲመጡ ሰዎችን አቁሙ፣ ይሄንን ማድረግ አችሉም ብሎ ለመከላከልም እንቅስቃሴዎች የተደረገበትም አመት ነው። በዚያው ልክ ለምሳሌ የኔትወርክ አጌንስት ሄት ስፒች የሚለው ፌስቡክ ላይና ትዊተር ላይ ያለ ግሩፕ ነው። እሱ መቋቋሙን እንደ ጥሩ ነገር አየዋለሁ። በአጠቃቀም ጉድለት ምክንያት ቴክኖሎጂ በማህበረሰብ እና በሀገር ላይ ጉዳት እንዲደርስ ምክንያት ሆኖ ቢነሳም በተለይ ባለንበት ወረርሽኝ ወቅት ቴክኖሎጂ የብዙ ሰዎችን ህይወት ያቀለልና ለብዙ ኢትዮጵያውያን ስራ የፈጠረ እንደሆነ የሶፍትዌር ኢንጂነር እና በሎስ አንጀለስ ውስጥ በሚገኘው ሲቲ ናሽናል ባንክ ምክትል ፕሬዝዳንት የሆነው ዮሴፍ አዱኛ ይገልጻል። ያዮቢ ሲል ባቋቋመው የኢንፎርሜሽን ቴክኖሎጂ ትምህርት ቤት በዚህ አመት ብቻ ከሁለት መቶ በላይ የሚሆኑ ኢትዮጵያውያኖችን በነጻ ያሰለጠ ነው። ዮሴፍ ቴክኖሎጂን ለመልካም ስራ አካዋል ነው በቀጣይ አመታት ህይወታችንን የሚቀይር ነው ይላል። እንግዲህ ወደፊት ስናይ ቴክኖሎጂ የሚያመጣቸው ብዙ ለውጦች ይኖራል። ለምሳሌ አርቲፊሻል ኢንቴሊጀንስ የሚባል የቴክኖሎጂ አንድ ፓራዳይም ተፈጥሯል። በስሩ ማሽን ለርኒንግ፣ ዳታ ሳይንስ የሚባሉ ፊልዶችን ይዞ ማለት ነው። አርቲፊሻል ኢንቴሊጀንስ በአግሪካልቸር ዙሪያ፣ በሜዲሲን፣ በኤጁኬሽን፣ ኢቨን በፋይናንስ ዙሪያ እጅግ በጣም ትልቅ ሮል ይኖረዋል ማለት ነው። ሌላው በተለይ የኮቪድ ያመጣው ኢምፓክት ወደፊትም ትልቅ የሆነ ሽፍት ይኖረዋል ብዬ አስባለሁ። ለምሳሌ ቤት ውስጥ መስራት፣ እንደውም አሁን ብዙዎቹ ካምፓኒዎች ከቤት ብቻ የሚሰራ እያሉ ስራ ማውጣት ጀምረዋል ማለት ነው። እነዚህን አዎንታዊና አሉታዊ ሁነቶችን ያስተናገደው የፈረንጆቹ ሁለት ሺ ሀያ ልንሰናበተው የሰዓታት እድሜ ብቻ ቀርቶናል። ብዙዎችም ያለፉትን ፈተናዎች ረስተው አዲሱን ሁለት ሺ ሀያ አንድ በብዙ ተስፋ ሊቀበሉት ዝግጅታቸውን አጠናቀው እየጠበቁ ነው። እኛም የፈረንጆቹን አዲስ ዓመት ለሚያከብሩ መልካም አዲስ ዓመት እንዲሆን እንመኛለን። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁን ጋቢና ቪኦኤ ነው። የኢትዮጵያ ልማት ባንክ ለሶማሌ ክልል በመጪዎቹ ስድስት ወራት ለአነስተኛና መካከለኛ አምራች ኢንዱስትሪዎች ብድር የሚሰጥ አምስት መቶ ሚሊዮን ብር ማዘጋጀቱን ክልሉ አስታወቀ። የክልሉ ምክትል ርዕሰ መስተዳደር አቶ ኢብራሂም ኦስማን ፋራህ ለቪኦኤ እንደገለጹት ወለድ አልባ ብድርም የሚቀርብ መሆኑንና ክልላቸውም ውጤታማ እንቅስቃሴዎችን መርጦ የመሬት አቅርቦት እንደሚያመቻች ተናግረዋል። ያደርገውን ተጨማሪ አለው በቅርቡ በንግድ ሚኒስትር መላኩ አለበል የተመራ የልዑካን ቡድን በጂጂጋ ከተማ ተገኝተው ከሶማሌ ክልል መንግስት ካቢኔ ጋር ውይይት ካደረጉ በኋላ በመጪዎቹ ስድስት ወራት ለአነስተኛና መካከለኛ አምራች ኢንዱስትሪዎች የሚሰጥ የግማሽ ቢሊየን ብር ብድር በኢትዮጵያ ልማት ባንክ በኩል መመቻቸቱን የክልሉ ምክትል ርዕሰ መስተዳድር አቶ ኢብራሂም ኦስማን አስታውቀዋል። አዎ በንግድ ሚኒስትሩ የሚመራ ቲም መጥቶ ነበረ ወደ ክልላችን ጂጂጋ ከዚህ ውስጥ አንዱ የልማት ባንክ ፕሬዚደንት ዶክተር ዮሀንስ ነበሩበት። የአነስተኛ መካከለኛ ማኑፋክቸሪንግ ኢንተርፕራይዞች ባለስልጣን ኃላፊም ነበሩ። ሌሎች የሚመለከታቸው በተለይ ማኑፋክቸሪንግን በደገፍ የሚመለከታቸው የተለያዩ አካላቶች ነበሩና ከክልሉ ካቢኔ ውይይት አድርጓል። እግረ መንገዱ የንግድና የባዛር ትሬት ነበረ በዚህ ጅጋ እዛም ጉብኝት አድርጓል። በስብሰባ በአጠቃላይ መጨረሻ የተስማማ ነው። በተለይ በሚቀጥሉት ስድስት ወር ለአነስተኛ እና መካከለኛ ማኑፋክቸሪንግ የሚሆን እንዲሁም ደግሞ ለአግሮ ፕሮሴሲንግ የሚሆን ወደ አምስት መቶ ሚሊዮን ብር ለክልሉ ተመድቧል። በያዝነው ዓመት መጀመሪያ የኢትዮጵያ ልማት ባንክ ፕሬዚዳንት ሆነው የተሾሙት ዶክተር ዮሐንስ አያሌው ባንካቸው ለሶማሌ ክልል ወለድ አልባ ብድር ጭምር ማመቻቸቱን ይፋ እንዳደረጉ ነው አቶ ኢብራሂም ያስታወቁት። የኢትዮጵያ ልማት ባንክ በሶማሌ ክልል ባሉ ቅርንጫፎቹ ከዚህ በፊት በአራት ዓመት ያበደረው 130 ሚሊዮን ብር ብቻ መሆኑን ያስታወሱት አቶ ኢብራሂም አሁን በስድስት ወር ውስጥ 500 ሚሊዮን ብር ማዘጋጀቱ ትልቅ መርታ ነው ብለዋል። ባንኩ ከብድር አሰጣጥ ጋር በተያያዘ አሉበት ያሏቸውን ችግሮች ክልሉ ገልጾ ችግሮቹን ለመቅረፍ ከጋራ መግባባት ላይ መደረሱንም አቶ ኢብራሂም ማስታውቀዋል። አስታውቀዋል። ወለድ አልባ አው ፕሮዳክቶች አልጀመሩም ነበረ። አሁን ግን እሱን ጀምሯል። ሁለተኛ የክትትልም ችግር ነበረ፣ የቁጥጥርም ችግር ነበረ። ምልልሶች ነበሩ፣ ቢሮክራሲዎች ነበሩ። ከዚህ በፊት ፍትሀዊ አልነበረ ማሰጣቱ። ይህን ሁሉ ችግር ገምግመን በቀጣይ ባንኩም ሰባት ዋና ዋና የሚባሉ ችግሮችን ለይተው ከክልሉ ጋር እንደሚሰራና በዚህ ላይ ዘላቂ መፍትሄ እንደሚያመጣ እኛም ደግሞ ከክልሉ ከባንኩ ጋር በቅርበት ሆነን ይህን ገንዘብ ለታለመለት በአግባቡ ደግሞ ውጤት ሊያመጡ የሚችሉ አምራቾችን በመመልመል የግንዛቤ በመስራት ክልሉን ተጠቃሚ ማድረግ፣ እንደ ሀገር ደግሞ ለሚኖረው ኢኮኖሚያዊ እንቅስቃሴ ክልሉ የራሱን ድርሻ ማበርከት እንዲችል ነው። እንግዲህ ተስማምተን ወደ እኛም ወደ ቅድመ ዝግጅት ይሄድ ነው። ከኢትዮጵያ ልማት ባንክ ባሻገር የቀድሞ ሜቴክ የአሁኑ ኢትዮ ኢንጂነሪንግ ግሩፕ የማምረቻ ቦታዎችን ወይም ሼዶች ግንባታ ላይም አስፈላጊውን ድጋፍ እንደሚያደርግላቸው መስማማታቸውን አቶ ብራሂም አስታውቀዋል። በክልሉ በኩል ብድሩን የመጠቀም አቅምና ፍላጎት ያለው ማህበረሰብ መኖሩ ነው ያስታወቁት አቶ ብራሂም ክልሉን በዚህ ረገድ የሚጠበቅበትን የቤት ስራ በአግባቡ እንዲወጣ አቅጣጫ ተቀምጦለታል ብለዋል። በትንንሽ ነገር ጀምረው ትልልቅ ለውጥ ያመጡ የህብረተሰብ ክፍሎችን አይተናል። ከጎረቤት ሀገራቶችን ስለምንጎራበት እና የቢዝነስ ትስስሩም ልውውጡም በቅርበት ስለሆነ ልምዱ በደንብ ያካበቱ አሉ፣ ሀሳቡ በደንብ ያላቸው አሉ። የተወሰነ የፋይናንስ ድጋፍ ከተደረገ ምችችት ከተደረገ የመስሪያ ቦታ ብዙ ለውጥ ማምጣት ይቻላል። ስለዚህ ክልሉ የወሰድናቸው አሉ። አሁን በጥናት የለየ ነው። በጣም በሚያሳዝን መልኩ ከአምስት ፐርሰንት በታች ነው ክልሉ መሬት እያዘጋጀ ለኢንቨስትመንት እየሰጠ ያለው። ይሄ መገልበጥ አለ፣ አሚን መቀያየር አለበት። በጣም ትልቁን ድርሻ ክልሉ መውሰድ አለበት። የተለያዩ የኢንዱስትሪ መንደሮችን ማዘጋጀት አለበት። ብዙ ማበረታቻ ያለው የኢንቨስትመንት ሞዳሊቲዎችን ማዘጋጀት አለበት። ስለዚህ ከዚህ አንጻር መሬትም ክልሉ እንዲያመቻች አቅጣጫ ተቀምጧል። በዚህ ረገድ በዚህ ሊለሙ የሚችሉ ኤሪያዎችን ለይተው በኢንዱስትሪ ዞን ወይም በኢንዱስትሪ መንደር ደረጃ የተለዩ ቦታዎች አሉ። በፍጥነት እነዚህ ወደ ስራ መግባት እንዳለባቸው ነው አቅጣጫ የተቀመጠው። የሶማሌ ክልል በአምራች ኢንዱስትሪ ዘርፍ መቶ ሺ የስራ እድር ለመፍጠር ቢያቅድም በተግባር ግን ከዚህ በላይ ስራ እድር ሊፈጠር እንደሚችል ነው አቶ ኢብራሂም የሚናገሩት። በቅርቡ አዳዲስ አመራሮች ተሾመውለት ወደ ስራ የገባው የኢትዮጵያ ልማት ባንክ በአመት ውስጥ አስር ቢሊዮን ብር ብድር ለመስጠት ያቀደ መሆኑ ከተቋሙ ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ቸኮልን እናመሰግናለን። አሁን ደግሞ ወደ ሌላ ዘገባ እንለፍ። የቀድሞው የጎዳና ተዳዳሪ የዛሬው ሎሬት የባህል ተወዛዋዡ መላኩ በላይ ራሱን ሲያስተዋውቅ እስክስታ አብሬ ነው የተወለደው እኖረዋለሁም ይላል የልጅነት ጊዜውን አዲስ አበባ በተለምዶ አቤቤ ሱቅ በሚባለው በእንግሊዝ ኤምባሲ አካባቢ ነው ያሳለፈው በዛ ወቅት ታዲያ የሰፈር ድግስም ይሁን የጥምቀት ጨዋታዎች ላይ እየገባ ይጨፍርና ያደምቅ እንደነበረ ያስታውሳል በማደጎ ያሳደጉት ወላጆቹ ህይወት ካለፈ በኋላም ትምህርቱን በማቋረጥ የጨፋሪነት ስራ አለ ወደተባለበት ወደ ካሳንችስ ፈንድቃ የባህል ቤት በመሄድ እንደ ማንኛውም ተወዛዋዥ በዛ ከታዳሚዎች በሚገኝ ሽልማት ጎዳና ላይ እያደረ ህይወቱን መጀመሩን ይናገራል። በሱ የህይወት ታሪክ ዙሪያ የተሰራው ዘጋቢ ፊልም እንደሚያመላክተው መላኩ ከስድስት ወር የጎዳና ቆይታ በኋላ ተፈቅዶለት በጭፈራ ቤት ውስጥ በሳር ፍራሽ ላይ ጎኑን ያሳርፍ ነበር። እንዲህ እንዲህ እያለም ትምህርቱን መቀጠል ችሏል። በጨፋሪነት ዘመን ውስጥ የሽልማት ገንዘብ ብቻውን በቂ ስላልነበርም በየቤቱ እየዞረ ቴፑን ተሸክሞ ጭፈራ ያስተምር ነበር። መላኩ ለባህል በተለይም የሀገር በቀል እንቅስቃሴዎችና ሙዚቃዎች መጥፋት ውስጥ ውስጡን ይበላው እንደነበረ ያስታውሳል። አዝማሬ ሲባል ህዝቡ ላይ የተናቀ ነው፣ ግን ባህላችን ብሎ ሰው ይጨፍራል፣ ያከብራል፣ ይወዳል። ቤቱን ይዞት ባለቤት የሚሰራው ለሱ ገቢ ማግኛው እንጂ ማዳንም የሚያጽ አያስበውም። አንዱ ብሄድ አንዱ ይመጣል። እሱ የለታዊ ነገር መስራቱን ብቻ ነው እና ያ ነገር ነው በጣም የሚያሳስበኝ የነበረው። እንደገና ውዝዋዜ ም የተከበረ ሙ አደለም በቃ የመወዛወዛ ቅጥኛ እሱ ምራቱ ዛፍም ይወዛወዛ ለ ይችላል የሚል ተቀጥላ ነገሮች አሉበት እና እሱ እሱ ሀገሬን በጣም ስለምወደው ስለ ሀገር ፍቅር ወይ ስለ ሀገር ያለውን ሀብ ስለ ሀገር መውደድ ስታወሪ በቃ በዛ ሰዓት የሆነ ተረት ተረት መታወሪ ነው የሚመስለው ከማን ጋር አትግባቢ። ስለዚህ እሱ ውስጤ በጣም ይነድ ነበረ እና እዚህም ደግሞ ሕይወት ስላለ በቃ ሽልማቱን የሚሸልምሽን ሰው ትከፍያለሽ እንጂ አንቺ ያለሽ ጋር እንዳለለት ለምን የሚክራ ያለ ወይ ትምህርት አለ፣ ምግብ አለ፣ ሰርቫይቫል ነገር ስላለ ገንዘቡን በየትም በየትም እንዲመጣ ነው እንዲምትፈልጊ እዛ ላይ ያተወቀሳጋረኝ ያ ያ ደግሞ ባህሉን እየጎዳው ምንም ባህሉ ባለቤት ሳይኖረው እያጣ ነው እንደምንሄድ ተሰማኝ። በዛ ውስጥ ነው እንግዲህ ያለው። አስተምር ነበር በየቤቱ ስፒከር ተሸክሜ፣ የእኔ ኢንካም የማገኘው እሱ ነበረ። በጣም ሰው መድረክ ላይ ተሰራ ይወገኛል አሊያንስ፣ በጣም በአዝማሪ ትልቅ ነገር ሰርቷል እና እዛ ላይ እኔ ሌለበት መድረክ የለም ማለት ይቻላል። በወራ እንደ ይቀርብ ነበረ እኔ ድሪሜን አይቸዋለውም። እኔ በሰው ለማሳየት ጥረት መላኩ ከአምስት ዓመታት በፊት ካጠራቀመው ገንዘብና በወዳጆቹ ልገሳና ድጋፍ ፈንድቃ የባህል ምሽት ቤትን በመግዛት ወደ ፈንድቃ ባህል ማዕከልነት አሸጋግሮታል። በፈንድቃ ባህል ማዕከል ውስጥ ከሚጠጣው መጠጥ ጀምሮ ሁሉም ነገር ሀገር በቀል እንዲሆን ጥረት ማድረጉንም ይናገራል። ፈንድቃ የስዕል ጋለሪ፣ የቤተ መጽሐፍት እንዲሁም የተለያዩ አዳዲስ ገጣሚያና የጥበብ ቤተሰቦች የሚያድጉበት እንዲሆንም እጅግ ብዙ ጥረቶች መደረጋቸውን መላኩ ይገልጻል። ይሄ ደግሞ ጨፋሪዎች የሽልማት ገንዘብ ከመጠበቅ ውጭም ደሞዝ እንዲያገኙ ማድረግንም የጨመረ ነበር። ያንንም ስላለኝ ውስጤን ቁጭት ስላለ ልክ ስጀምረው ሙዚቃውንም የአዝማሪዎችን ኮምፖዝ ማድረግ ጀመርኩ። በደሞዝ ነው መጀመሪያ ጀመርኩ። አዲስ አበባ ውስጥ ለመጀመሪያ ጊዜ ደሞዝ የጀመርኩት ትንሽ ደሞዝ ጀመርኩ። ከዛ በኋላ ኢንትሮብሪጅን ብሪጅን በጠበቀ የሙዚቃውን መልክ በጠበቀ እንደ ትዝታ፣ ባቲ፣ አንቺሆዬ፣ አምባሰልም በትክክለኛው እንዲሰሩ ሙዚቃ ጥሩ ሙዚቃ ያላቸውን ታለንት ተመስጠው እንዲዘፍ ሚንጆ እንዲያደርጉት ዳንሱንም በራሴ መንገድ ኬሮግራፍ በማድረግ ኮምፖዝ እያደረጉ ጥሩ ጥሩ ነገር በማድረግ እዛ ህዝብ መምጣት ጀመረ። ከዛ ወዲ ያው ደግሞ ሲጋራ ማጨሳስቆም ጊዜ የዛሬ አስራ አንድ አመት ምናምን ከዛ ጠጅ የለም ነበር። ጠጅ በማስገባት አረቄ በማስገባት በነፃ እያቀመስኩ እያጠጣሁ አፍናሪ ቤት በቃ ውስኪ ያወረደ የሚከበርበት ሀብታሙን የሚታይበት የዛ አይነት ስሜት ያለብን ህብረተሰብ ነው ያለው። ና ማለት እጅህን ና ረቂን ሀገር በቀል እውቀቶችን ኬሚካል ያለሚ ነገሮችን በመናቅ ማለት ነው። የወረደ አቅም የሌለው ሰው እንደሚጠጣ አይነት ስሜት በመረዳት እና ከሙዚቃውም ከሁሉም ከአቀራረቡም ከአለባበሱም ስነስርዓቱን ወጉም ማዕረጉን እንዲጠብቅ ክብሩን እንዲጠብቅ በማድረግ መጣሁ ማለት ነው እና ፈረንጆቹን ውጭ ሰራት ለነበረ የሚመጡ ሙዚቀኞች በጣም መዳረሻ እያደረግኩት። ከዛ በሁለት ሺ ዘጠኝ በፈረንጆች ኢትዮ ከለር የሚል በአንድ መሰረትኩ። ኢትዮ ከለር ሶስት ትውልድ ይታይበታል እና ዩቲብ ላይ እንደምታየት አንጋፋዎቹ ጥሮታ ወጥተው ወይም ጥሮታ ሲያወጡ ገና በእነሱን የሚጠቃ በማይኖር ሰዓት ጥሮታ ወጥተዋቸው ሚገር ምስራ ነው የሚሰሩ ተረስተዋል። በዘፈኖቻቸው አድገን እና አብረው ያሉ ሲችግር ውስጥ ሆነ ወይ አጠገባችን ማጠገባችን ቆመው በአካል አያቋቸውም እና እነሱን ከቤት በማምጣት እንደገና ደግሞ እራሱ ወላይታ ወላይታ ዘፋኝ፣ ሶማሌ ሶማሌ ዘፋኝ፣ የኢትዮጵያ ሶማሌ፣ የኩናማ፣ ኮንሶ እንደዚህ ኦሪጂናሎችን በማምጣት ኢትዮ ከለር ላይ በቃ በሳምንት በሁለት ሳምንት አንዱ በማቅረብ እንደገና ሸክላዎች አሰባስብ በገዛ ነበረ ማጫወቻው እንኳን ሳይኖረኝ ይዘን አዲሱ ትውልድ ሸክላ ምን እንደሆነ አያውቅም እና እሱ በማሰባሰብ ለረጅም ጊዜ ኮንሰርቱን ከመጀመሪያው በፊት ለአንድ ሰዓት ሸክላውን አጫወት ነበር እና ሰው ኢንተረስቲንግ ሆነ፣ ወጣ የራበን ነገር የሚያገኙበት ቦታ አገኘ። በቃ ለመጀመሪያ ጊዜ እዛ ጋ እንደገና ማምጣት ኃይሉ ዲሳሳ ወደ አስራ ሁለት አልበማ የኦሮምኛ ዘፋኝ፣ ዛሺ ያንሳፍር፣ ፍቅር እስከ መቃብር፣ ዋሽንት እንደዚህ እንደዚህ እያሉ እነዚያም አረፉ እና በጣም እንደ አዲስ ከህዝብ ጋር ተገዳኙ። መላኩ ኮቪድ-19 በስራቸው ላይ ትልቅ ተጽዕኖ አሳድሮ እንደነበረ በመግለጽ ተወዛዋዞቹን ሳይበትን መቆየቱንም ይናገራል። የኔዘርላንድ የዘውድ ሽልማት የሆነው የፕሪንስ ክላውስ የሎሬትነት ሽልማትም በመልካም ሰዓት የመጣና የባህል ማዕከሉን ለማስቀጠል እያገዘ እንደሆነ የሚያስረዳል። ከሰማንያ አራት ሀገሮች ውስጥ የመጀመሪያውም አልፋቹ አርባ ሁለት ገባ ከአርባ ሁለቱ ሰባት ብቻ ነበር የሚመረጠው ከዓለም

የፈንድቃ የባህል ማዕከል መስራች የሆነው መላኩ በላይ በዓለም አቀፍ ደረጃ በብዙ ሀገራት በመዞር የኢትዮጵያን ባህልና ውዝዋዜ ለዓለም ሕዝብ አስተዋውቋል። ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ።

አድማጮቻችን የዛሬ የጋቢና ቪኦኤ መሰናዷችንን እዚህ ላይ አጠናቀን ልንሰናበታችሁ ነው። አስተያየቶቻችሁን በፌስቡክ ቪያ ማሐሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን። ስናስተናግዳችሁ ያመሸነው ሰለሞን አባተ በአርትኦቱ ኤደን ገረመው በመስተንግዶ ኤልያስ አስማረ በቅንብሩ ሀብታሙ ስዩም በዜናዎቹ ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በየመኖሪያ ቤታችን በመሆን ነው። በንጋው ምሽት እስከምንገናኝ ድረስ ደናደሩ።